SBS Radio ወቅታዊ ጉዳዮች ከደምቢዶሎ ዩኒቨርሲቲ ተማሪዎች ግጭት በተከሰተበት ጊዜ በስጋት ከዩኒቨርሲቲው ወጥተው ጉዞ በጀመሩበት ወቅት በጫካ ውስጥ ታግተዋል። እነዚህ የታገቱ ተማሪዎችን ለማስለቀቅ ሰላማዊ በሆነ ሁኔታ በማንም ላይ ጉዳት ሳይደርስ የልጆቹም ሕይወት አደጋ ላይ ሳይወድቅ በሰላማዊ ሁኔታ ማስለቀቅ ተገቢ በመሆኑና የመንግስትም ስራ ተቀዳሚ ተግባሩ ይህንን ጉዳይ በሰላማዊ ሁኔታ መፍታት ስለሆነ ልጆቹንም ለወላጆቻቸውም ለሀገራቸውም በሕይወት የማብቃት ስራና ኃላፊነት ስላለበት ከሀገር ሽማግሌዎች ከአካባቢው ወጣቶች የመከላከያ ሰራዊታችንና ሌሎች የጸጥታ መዋቅርንም ተሰማርቶ በሁሉም ረገድ ሰላማዊ በሆነ ሁኔታ ልጆቹ እንዲለቀቁ ለማድረግ ስራ ሲሰራ ቆይቷል። በዚህም ታግተው ከነበሩ ተማሪዎች ውስጥ አስራ ሶስት ሴቶችና ስምንት ወንዶች በድምሩ ሀያ አንድ ልጆች በሰላማዊ ሁኔታ ተለቀዋል። ይህን ጃንዋሪ 11 2020 የተናገሩት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት አቶ ንጉሱ ጥላሁን ናቸው። የአቶ ንጉሱ ቃለ ብስራት ልጆቻቸው ለታገቱባቸው ወላጆች ዋጋ የማይታመንለት ሐሴትን ቸረ። የኤስቢኤስ የአማርኛ ዝግጅት ክፍልም ከታገቱት የደንቢዶሎ ዩኒቨርሲቲ ተማሪዎች ውስጥ አንዷ የሆነችው ግርማነሽን አባት መሪ ጌታ የኔነህ አዱኛን ውሎ ሳያድር አናገረ። መሪ ጌታ የኔነህ ገና የግርማሽን ድምፅ ሳይሰሙ ዓይኖቿን ሳያዩ በመንግስታዊው የታጋጅ ተማሪዎች መለቀቅ መግለጫ በደስታ መዋጣቸውን ገለጡ። በስምም አልተገለጠልንም። ያው ብቻ ስምንት ወንዶችና አስራ ሶስት ሴቶች እንደተለቀቁ ነው የተነገረን። ይህን ደስታ አግኝተን አሁን ከደስታ ላይ ነው ያለ። ነው የመሪ ጌታ የኔንህ ቤተሰብ ደስታ። ግና ቅናትንም ሳያስቆጥር በጥርጣሬ ተዋጠ፣ ግርታም ገባው። ልጃቸውን አባታዊ እቅፍ ውስጥ አስገብተው ሊስሙ የገበረ ቤት ያፈራውን ገበታ ከበው በጋራ ሊቋደሱ አልቻሉም። ሐሴታቸውም ከቀን ህልምነት አላለፈም። በአጋቶቿ እጅ ሆና የሦስተኛ ዓመት የባዮ ቴክኖሎጂ ተማሪ ልጃቸው ግርማንሽን በጸሎት አትርሳኝ የሚለውን በወጣትነት ያለመቀጠፍ በሕይወት የመሰንበት የልጅ ለአባት የተማጽኖ ድምፅ እንኳ ዛሬ መስማት አልቻሉም። የታገቾች ድምፅ ሳይሰማ ምስላቸውም ሳይታይ ቀናቶች በሳምንታት ሲተኩ ግና የነ መሪጌታ ሐዘን የመላው ኢትዮጵያውያን የበረታ ሐዘን ሆነ። የታገቱት ኢትዮጵያውያን ተማሪዎቻችን ለቤታቸው ይብቁ የሚሉ ድምፆች ከሐዘኔታም አልፈው የሰብአዊ መብቶች ጥያቄዎች ሆነው ጎልተው አደባባይ ወጡ። ዳግም ስልክ መተን መሪ ጌታ የኔነ አዱኛን ከክልሉም ሆነ ከፌዴራል መንግስቱ ምን አይነት የማጽናኛና ስነ ልቦናዊ ድጋፎችን እያገኛችሁ ነው ብለን ጠየቅን። ጥያቄው ግና ግር አሰኛቸው፣ ባህር ማዶኛ እንጂ አገርኛ አልሆን ብሏቸው። እናም ጥያቄውን የልጆ የግርማነሽ ጉዳይ ከምን ደረሰ በሚል ለወጥንላቸው። ግርማነሽ ያው እንግዲህ እንደ ተያዘ ሽናት ያለች ያው የተያዙበት ጊዜም ነው ወደ ሁለት ወር ገደማ ሆኖ ያለኝ። ያው እንደተያዘችበት ነው። እኛም ያው በሀዘን በጸሎት ሆነ ያለን። በዚህም ላይ ሆኖ ያለ ያው የሚመለከተው እኛም አቀረብን፣ አመለከት ነው ከወረዳ እስከ ክልል አማራ ክልል መስተዳድር ገብተናል። ስለዚህ ግን ያገኘነው ነው መች ስለለን። እንዲሁም ለተለያየ ለአዲስ አበባ ደግሞ ሰራተኞች መንግስት ባለሙያዎች ለመገናኛ ብዙኃን ብዙ መስፍያ አላገኘንም። እስኪ በእናንተ በኩል በስልክ ተገናኘን ያ ነገር ተሰራጅቶ አቶ ንጉሥ ጥላሁን ይባላሉ የፌዴራሉ መንግስት ተለቀዋል አሉ። ለአንድ ቀን ተለቀቋሉ። እኛም አንድ ቀን በጣም ተቸግረን በራብ በሐዘን በጸሎት ስላለን ያው ለአንድ ቀን ደስተኛ ሆነን ነጠግበን አደም። በዚያ በበነገታው ግን የለ የለም ተባለ። ምክንያቱም ወይ በስልክም በድምፅ አላገናኝም፣ ወይም ደግሞ የተለቀቁት ተማሪዎች መከሌ ናቸው አልተባለም። የደረሱበት ተመልሰው ተለቀው የገቡበትም አልታወቀም፣ አላገኘንም። ስለዚህ ቅሬታ ጻፍነ። አሁን እንዴት ነው ትክክለኛ የተለቀቁ አይመስለንም፣ እንዴት ነው ብለን ቅሬታ ስናደርግ፣ አሁን ነገሩ ደግሞ እንደገና አሁን እንደተያዘ ነው ያለ። አሁን ዙረን ቅድም ወደ ነበርንበት ሀዘናችን ነው ገብተን ያለው። በክልሉም ሆነ ከጠቅላይ ሚኒስትሩ ቢሮ ምንድን ነው የተሰጣቸው ምክንያት፣ የት ናቸው የሚል ነው። አሁንም ታግተው ነው ያሉት ወይስ ነጻ ወጥተዋል ተብሎ እስካሁን ወደ ቤታቸው ሊገቡ ያልቻሉበት የሚሉት ምክንያት ምንድን ነው? እሱ እኔ እንጃ እንግዲህ አላወቅንም። ያው ተረቀዋል የሚል ነገር ያው ተነገረነ። ያን ዘን እኛ በተስፋ ነው የነበርነ። አሁን ግን እንደገና ዙረን ያው ቅድማ ዘን የገባን ግን መንግስት እኛ አሁን ሀሳብ አድርገን የነበርነ ትንሽ እናቶች አልረጋጋልናል እንጂ እኛ ወንዶች ግን እኔ እንደኔ የማስበው መንግስት ይዤ ለቀቁቸው ስላለ በተስፋ ነው እኛ የነበርኩኝ። መንግስት ይዤ ለቀቁ ስላለ ማለት ነው። ስለዚህ አሁን ከመንግስት እጅ እንዳሉ ነው አስቤ የነበር። አሁን ደግሞ መንግስት ደግሞ ከእጅ የሉም አልተለቀቁም ከሚል ነገር ነው ያለው። ውሸት መሆኑን አሁን አግኝተነዋል። ይኸው እንዳልተለቀቁና ለእኛም እንዳልደወሉ ደግሞ አሁን እየተረዳ ነው ያለው። ጠቅላይ ሚኒስትሩ ቃል አቀባይ አቶ ንጉሱ እሳቸው በኢትዮጵያ ቴሌቪዥን ቀርበው በአካል በራሳቸው ተገኝተው የተናገሩት ነው። ዜናው የወጣው ከእሳቸው አንደበት ነው። ይሄ የሆነበት ምክንያት ለምን ይመስሎታል እርስዎ? እንደሚታወቀው አርሶ አደር ገበሬ ነኝ፣ ብዙም የማውቀው ነገር የለኝም። ስለዚህ እኛ እንግዲህ ከተለቀቁን ልምም እንደተለቀቀ ምንም ጥሩ ነበረ ግን አሁን ስላልተለቀቁ እንግዲህ ያው መንግስት ላይ ነው ችግሩ ያለ በእገታው ላይ ምጽኖ አስቀምጧቸው ያለ የሚል ነገር ነው አሁን ያለኝ። ስለዚህ አሁን ለክልሉም አስተዳደርም ሆነ ለጠቅላይ ሚኒስትሩ ቢሮ በእርሶ በኩል እንደ ወላጅነቶ ግርማነሽን አስመልክቶ ምንድን ነው መልክቶ ምን እንዲደረግለት ነው በአስቸኳይ የሚፈልጉት ጉዳይ? ብቻ የምፈልገው ነገር ያው ሶስት ነገሮች እፈልጋለሁኝ ከመንግስት የምንጠይቀው ነገር አንደኛ ያው ለቤተሰቦቻቸውም ለወላጆች ለእኛ እንድንረጋጋ ጥንቀትም ይኸው ልጆቻችን በጣም የራሰ ደግሞ ልጆቻችን እሷ በጅ ቀብያለች እየተሳቀቀች ተበሮ መብታ እየተገሰሰ እንድናየንትን እያለ እየፈረሰ እኛ ከዚህ ጥንቀት አንሉም ብለው ልጆቻችን ቤታቸው ሲውሉ በጣም የበለጠ አዘነት ሰማን። አሁን ግን እኔ የምፈልገው ነገር ሶስት ነገሮች አንደኛ የተለቀቁት ተማሪዎች ሽመና ናቸው ስንዝርዝራቸው ከየት ለየት ገብተዋል የሚለው ነገር ቢነገረን፣ ያሉበት አማራ ክልል ነው ያሉ ወይም ኦሮሚያ ክልል ነው በመንግስት ነው ተይዟል የሚለው መልዕክት አንድ ዝርዝር ቢደርሰኝ፣ ሁለተኛ ደግሞ ለወላጆቻችን እንድንረካኛ ወላጆች በስልክ በድምፅ ሊያገናኙን እሚል ነው ያለኝ። ሶስተኛው ምናልባት ደግሞ በዚህ ዓለም ላይ የሉ ከሆነ ተጎድተው ከሆነ እኛ ሁሌ ከማልቀስ አንድ ተረድተን ከዘመዳችን ወገናችን ጋር ሆነን አልቅሰን ተስፋችን ቆርሰን ወደ ግል ስራችን ወደ እርሻችን ው እንግዲህ የሆነ ስራችን ወደዚያ ልባችን ጣል አድርገን እንድንመለስ ነው ማስበው። ሶስት ነገሮች ነው የሚፈልግ ሆን ከመንግስት ባለቤቱ እንዴት ናቸው? ባለፈው ከባድ ሀዘን ላይ እንደነበሩ ነበር። አሁንስ ጤናቸው እንዴት ነው? በእሷ በኩል ያው እንደተለመደው ጸበል ላይ ነኝ ያለሁት። ምክንያቱም ልጇ ለእናቷ በጣም ተፈቃጅ ናት፣ አዛዥ ናት። ስረዳት አለች ደከመች፣ ጥላት አለች ባለችበት። ትምህርት በርከት ጊዜ በጣም ታግዝ ልጅ ናት፣ ደግ ናት፣ ወርክ ናት። ልጅቱ በጣም ለአካባቢ በጣም የተመሰገነች ልጅ ናትኝ አሁን እንደዚያ ስለሆነባት ሻንጣ ሰጥቼ ትራንስፖርት ሰጥቼ ሸኝቼ ሰድጄ ነው የምትለው። አሳፍራኔ ተመልሳ የነበረው እንዲህ አድጌ ሰድጄ በዚያው ቀረችብኝ በማለት ከዚያ ያለን ኑሯችን ደህና ነው የነበረ በፍቅር ነው የምንኖር። አሁን ግን የመበሳጨት ባህሪ እና እንዲሁ ደግሞ የመዘንጋት የመርሳት ባህሪ በቃ ያልነበረ ነገር መጥቶ አሁን ይህ በቃ የአእምሮ ችግር ነው በሚል አሁን እኔ ወደ ጸበልም ወደ ሐኪም ነው ሀሳብ ያለኝ እስከዚህ ነው ያለችው። እሷ ጤናዋ እስከዚህ ነው አይደለም፣ በጣም ነው ከምግብ ምጥታለች። ምኝታን ደግሞ ተወለል ነው ዝምብላ ምትተኛ። ምንም ለውጥ የላትም። ያው በጣም ከዚህ ላይ በጣም ተጠቂ ነሆነ ያላሁን ባይመራ መርጌታ የኔን አዱኛ፣ ስለ ቃለ መልሱ እናመሰግናለን። ጆን በሰላም እንዳገናኙት ምኝታችን ነው። እኔም አመሰግናለሁ። በዚህም አላበቃንም። ሌላው ልጃቸው ከታገቱት የደንቢዶሎ ዩኒቨርሲቲ ተማሪዎች መካከል አንዷ የሆነችው ተማሪ ዘውዴ አባት አቶ ግርማ ፈጠንንም አናግረናል። ተማሪ ዘውዴና ተማሪ ግርማነሽ የእህትማማቾች ልጆች ናቸው። እናቶቻቸው ተጋብተው የሚኖሩት ከአቶ ግርማ ፈጠንና መሪጌታ የኔነህ አዱኛ ጋር ነው። የሚኖሩትም በቅርብ ርቀት እዚያው ጨዋሂት ውስጥ ነው። ከዘውድነሽ አባት አቶ ግርማ ፈጠነ ጋር የቃለ ምልልሳችን መነሻ የነበረው ስለ ልጆ ሁኔታ ምን የሰሙት አለ የሚል ነው። እንዲያው ዝም ብሎ ይለቀቃሉ ነው፣ ወሬ በተለበጅ ይለቀቃሉ ነው የምሰማ እንጂ ምንም የሰማነው ነገር ያገኘነው ነገር የለም። አባት ተለቀዋል አስለቅቀናል ብሎ ነበር መንግስትና። ከዛ በኋላስ የታሉ ልጆቻችን ብላችሁ በመንግስት በኩል ጥያቄ አላቀረባችሁ? ማዕራት አቅርበን ነበረ ቀበይ አላገኘንም። ለማን ነበር ጠይቃቸው የነበረው ያው በወረዳ እነሱ መልስ ምን ሆነ ምንድን ነበር የሚሉት ያው ይለቀቃሉ ብቻ ነው ይለቀቃሉ ማለት አሁንም ታግተው ነው ያሉት ማለት ነው ወይስ በመንግስት እጅ ነው ያሉት ማለት ነው በህግ መልክ ነው ያሉት መንግስት ማ ቢሆን አንድ እንድትናገር ነበር በህግ ትሆነው ነው እንጂ በቴሌቪዥን ተለቀዋል አስለቅቀናል ብለው ነበር የመንግስት ቃል አቀባይና አሁን ደግሞ በዛ እጅ ናቸው ብለው በትክክለኝነት የነገሮት አሉ ሁለቱ ነገር አይጣረስም እርስ በርሱ እንዲያው ቅጡ ጠፋነን እኛ ማግበሪዎች አለ ምን እናውቃ ለምናውቀ ደን ያው ለመንግስት ሰጠን አስረከብነ መንግስት አስተምሮ መልሳ ስል ይህማት አገኘነ ዝም ለማልቀስ ምንም መፍትሄ ለን እኛ ማግበሪዎች አድና ባ ዘውዴ ስንት አመት ልጅ ነች? እድሜዋ እንግዲህ አንድ ሀያ አመት ዙሪያ አብቷል ብዙ አመተ ምህረት ቁጥር አተኛል የሶስተኛ አመት ተማሪ ነው የነበረችው። አዎ ሶስተኛ አመቷ ነው ዘንድሮ መመረቂያ መጋቢት ላይ ነበር። ምን ነበር የምታጠናው? ምን ነበር የምትማረው? ብዙ እውቀት ትንሽ ይቀረኛል። በግብርና መሰል ሌላስ፣ ባለቤቶ፣ ሌሎች ወንድም እህቶቿስ በምን ሁኔታ ላይ ነው ያሉት? አሁን ካሉ የማይቆጠር ትምህርትም በአስተምራቸው ትምህርት አልገባሽ እየተላቀሱ ከቤት ያለችውም ጥሩ አልመራች። ቤተሰብም ለመንግስት ምን መንገድ ነው የሚፈልጉት? በዚህ አጋጣሚ ምን እንዲደረግሎት ይሻሉ? በአስቸኳይ የሚፈልጉት ነገር ምንድን ነው? ልጆን አስመልክቶ እንግዲህ መንግስት ያው በጭንቅላታቸው በህይወታቸው ከመጡ ልጅ ነው የምፈልገው እንጂ የምናደርግን ያው ትምህርት ነው። ለመንግስት ሰጠን ነበር። እንግዲህ ጭንቅላታቸው ይወጣቸው በሰላም ከመጣ መንግስት ምን ብዬም የምጠይቀው ነገር አለኝ። አባት ልጆ ከቤተሰባዋ ጋር እንድትገናኝ እግዚአብሔር ይርዳዎት። ስለ ቃለ መልሱ እናመሰግናለን አቶ ግርማ ፈጠነ። እሺ እሺ፣ አመሰግናለሁ አባት። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your